የትግራይ ክልል የዞንና የወረዳ አስተዳደሮች ስብሰባ ማካሄድ የሚችሉት በጊዜያዊ አስተዳደሩ ፕሬዚዳንት እውቅና ብቻ እንደሆነ አቶ ጌታቸው ረዳ አስታወቁ። አቶ ጌታቸው ይህን ያስታውቁት ዛሬ ለክልሉ የዞንና የወረዳ አስተዳደሮች በጻፉት ደብዳቤ ነው። በሌላ በኩል ለአሜሪካ ድምፅ አስተያየታቸው የሰጡ የመቀለ ከተማ ነዋሪዎች በህዋት አመራሮች መካከል መከፋፈል ቢፈጠርም የክልሉ የጸጥታ ኃይሎች ገለልተኛ ሆነ እንዲቀጥሉ ጠይቀዋል። ሙልጌታ ጽባ ተጨማሪ ያለው በትግራይ ክልል የዞኖችና ወረዳዎች አስተዳደሮች ስብሰባዎች ማካሄድ የሚቻለው በክልሉ ጊዜያዊ አስተዳደር ፕሬዚደንት እውቅና ብቻ እንደሆነ አቶ ጌታቸው ረዳ አስታወቁም። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ይህን ያስታወቁት ዛሬ ማክሰኞ ነሐሴ 14 ቀን 2016 ዓ ም ለክልሉ የዞን፣ የወረዳና የከተማ አስተዳደሮች በጻፉት ደብዳቤ ሲሆን አስተዳደሮቹ ለፕሬዚደንቱ ሳያሳውቁ ስብሰባ እንዳካሄዱ መመሪያ ሰጥተዋል። አቶ ጌታቸው መመሪያውን ያስተላለፉት ለሁለት ከተከፈለው የህወሓት አመራር ውስጥ ከብሔራዊ ምርጫ ቦርድ እውቅና ውጭ ጠቅላላ ጉባኤ ያካሄደውን በዶክተር ደብረጽዮን ገብረ ሚካኤል የሚመራውን ቡድን አቶ ጌታቸውንና አስራ ስድስት የማዕከላዊ ኮሚቴ አባላት ከኃላፊነት በማንሳትና ከአባልነትም በማገድ በአዲስ አመራሮች መተካቱን ባስታወቀበት ማግስት ነው። አቶ ጌታቸው በደብዳቤያቸው በክልሉ ተፈናቃዮች የመመለስ የክረምት ግብርና እንቅስቃሴና የክልሉ ግዛታዊ አንድነት የማረጋገጥ ስራ የተከናወነ ያለበት ነው። ካሉ በኋላ ከጊዜያዊ አስተዳደር እቅድ ጋር ያልተቀናጁ ስብሰባዎች የሥራ ክንውኑን የሚጎዱ በመሆኑ የበታች የአስተዳደር መዋቅሮች ለክልሉ ጊዜያዊ አስተዳደር ፕሬዚደንት ሳያሳውቁ ስብሰባ እንዳያካሄዱ ትእዛዝ ሰጥተዋል። በክልሉ በህወሓት አመራሮች የተፈጠረውን የመከፋፈል አስመልክቶ አስተያየት ከሰጡ አንዱ አቶ ዜናዊ አታክልቲ የፓርቲው አመራሮች የስትራቴጂካዊ አመራር ውድቀት አጋጥሞናል ብለው በይፋ ከገለጹ በኋላ ባካሄዱት ጉባኤ ራሳቸው ተመልሰው በአመራርነት መቀጠላቸው ጥያቄ እንደፈጠረባቸው ተናግረዋል። አጠቃላይ ድርጅቱ ያጋጠመው የአመራር ክፍተት ለማስተካከል ለመሙላት፣ ደከሙትን በመቀነስ የተሻሉ ነው የሚባሉት ድርጅቱ አካባቢ ያሉ በደጋፊም በአባል በአመራርም ያሉት ወደ ተሻለ ወደፊት አምጥቶ ለህዝቡም ለክልሉም የተሻለ ነገር መደራደር አቅሙም በመምራት አቅሙም የተሻለ ነገር ያመጣሉ ተብሎ ነበር የተጠበቀው። ጉባኤው በውጤቱ እንዳየ ነው፣ ግን እንደዛ አይደለም። አጠቃላይ በስትራቴጂክ አመራር ክፍተት አጋጥሞኛል። ወድቅ ያለው ያለውን አመራር ራሱ ነው በጉባኤ ራሱን አድሶ የመጣው ማለት ጉባኤው ችግር ለመፍታት ሳይሆን የነበረውን ፖዚሽን በጉባኤ አካሄዱ የማደስና ኮሌክቲቪሊም እዛው የችግሩ የውድቀቱ ተጋሪ የነበሩ የተወሰኑ አመራሮችን ወደ ላይም ወደ ታችም ከፍ ዝቅ አድርጎ በዋናነት ላይኛው ከቼርፐርሶን ጀምሮ ግን ምንም ለውጥ ሳያደርግ ነው የመጣው። በህወሀት አመራሮች መካከል መከፋፈል ቢፈጠርም ቀደም ሲል ፖለቲካዊ ልዩነት በፖለቲካዊ መንገድ ብቻ ይፈታል የሚል የተገለጸውን በማጽናት የክልሉ የጸጥታ ኃይሎች የያዙትን ገለልተኛ አቋም አጠናክረው ሊቀጥሉበት ይገባል ብለዋል አቶ ዜናዊ። አቶ የናስ አባዴ የተባሉ ሌላ አስተያየት ሰጪ በበኩላቸው በክልሉ ከፖለቲካዊ ሽኩቻ ይልቅ የተፈናቀለው ህዝብ የመመለስና የትግራይ ግዛታዊ አንድነት ማስጠበቅን ማስቀደም ይገባል ብለው እንደሚያምኑ ተናግረዋል። ያሉ እኔን የሚያሳስበኝ ቅድሚያ የምሰጠው ተፈናቃዩን ህዝብ የመመለስ ጉዳይ ነው። በአሁኑ ጊዜ ጉባኤ ተካሂዷል። በቀጣይም ሌላው አካል ሌላ ጉባኤ ሊያካሂድ ይችላል። ከጉባኤ ወደ ሌላ ጉባኤ እየተጋጩ ከመቀጠል ህዝብም እየተጨነቀ ከሚኖር ሁለቱም ወገኖች ቢስማሙ የሚል እምነት አለኝ። አቶ አብረሃይ ልዝጊ በመቀሌ ዩኒቨርሲቲ የቋ ቋንቋ አስተማሪ ሲሆኑ የክልሉን ወቅታዊ ፖለቲካዊ ሁኔታ በቅርበት እንደሚከታተሉ ይናገራሉ። በአሁኑ ጊዜ በሁለቱም የህወሓት ኃይሎች የተፈጠረው ልዩነት አዲስ ሶስተኛ አማራጭ ተጠናክሮ እንዲወጣ እድል የሚፈጥር ነው ብለዋል። በተለይ ነቅቷል ተብሎ የሚገመተው የትግራይ ተወላጅና የትግራይ ሁኔታ የሚያስጨንቀኛል የሚል ኃይል አሁን ምቹ ሁኔታ ተፈጥሮለታል። ህወሓት በራሱ የውስጥ ሽኩቻ ስለተጠመደ አቅሙ ተዳክሟል። ስለዚህ የተደራጀም ሆነ ያልተደራጀ የትግራይ ልሂቅ ይህን እድል ሊጠቀምበትና ሦስተኛ አማራጭ ለሕዝቡ ይዞ ሊቀርብ ይገባል። በሁለቱም የህወሓት አመራር ቡድኖች ውስጣዊ ፖለቲካዊ ሽኩቻ የጸጥታ ኃይሉ የገለልተኝነት ሙያው ስነ ምግባር ጠብቆ መቀጠል አለበት ያሉት አቶ አብርሃ ሁለቱም ቡድኖች የየራሳቸውን ፓርቲ ይዘው ቢመጡ ለትግራይ ይበጃል ሲሉም አመልክተዋል። ሁለቱም በአማራጭ የፖለቲካ ፓርቲ ሆኖ ቢመዘገቡ መርጣለሁ። ለሁለቱም ክፋዮች ህወሓት የሚል ስም ባይሰጣቸውና በአዲስ ስም ቢመጡ ደስ ይለኛል። ህወሓት የሚለው ስም ሀምሳ ዓመት የቆየ የትግራይ ህዝብ ወርቃዊ ሴት ነው። አንዱ ሌላ ተቀናቃኙን ለመምታት ከሚጠቅምበት ይልቅ የህዝብ ታሪካዊ ውድ ሀብት ተብሎ ወደ ታሪክ መዝገብ ቢገባ መርጣለሁ። ም አሁን ባላቸው ወቅታዊ ማንነት ሕዝብ ቢለካቸው ለትግራይም ለኢትዮጵያም የበለጠ ፖለቲካዊ አስተዋጽኦ ይኖራቸዋል ብዬ አስባለሁ። ለሰባት ቀናት በመቀለ የሰማዕታት ሐውልት አዳራሽ ያካሄደውን ጉባኤ ትላንት ሰኞ ያጠናቀቀው በዶክተር ደብረጽዮን ገብረ ሚካኤል የሚመራ ቡድን አቶ ጌታቸውን ጨምሮ በጉባኤው ያልተሳተፉ ሌሎች አመራሮችን ከፓርቲው ኃላፊነትና ከአባልነት ማገዱን አስታውቋል። ጉባኤው ዶክተር ደብረጽዮን ገብረ ሚካኤልን የህወሀት ሊቀመንበር ሆነው እንዲቀጥሉ ድጋሚ ሲመርጥ፣ የጉባኤው ቃል አቀባይ የነበሩት አቶ አማኑኤል አሰፋ ደግሞ አቶ ጌታቸው ረዳን በመተካት የፓርቲው ምክትል ሊቀመንበር አድርጎ መምረጡን ይታወሳል። የጉባኤው ዝግጅት የፓርቲውን ደንብና አሰራር የጣሰ ነው ሲሉ መካሄዱን ሲቃወሙ የቆዩትና አቶ ጌታቸው ተቃዋሚ የተባሉ አመራሮችን ለማስወገድ ያለመ እንደሆነ ሲገልጹ ቆይተዋል። የብሔራዊ ምርጫ ቦርድም ህጋዊ ሂደቱን አላሟላም በሚል ለጉባኤው ዕውቅና እንደማይሰጠውና ውሳኔዎችም ተቀባይነት እንደማይኖራቸው ቀደም ሲል ማስታወቁ አይዘነጋም። ለአሜሪካ ድምጽ ሙሉጌታ አጽባሃም መቀለም